ኢትዮጵያውያን በአሜሪካ የዛሬ ኢትዮጵያውያን በአሜሪካ ፕሮግራማችን ወደ ላስ ቬጋስ ከተማ ይወስደናል። አራት ኢትዮጵያውያን ጓደኛሞች ስለ ደማቂቱ ቬጋስ ኮቪድ በከተማይቱና በነዋሪዎቿ ላይ ስላደረሰው ጉዳት፣ የኢትዮጵያ ሕዝብ ስለሚገኙበት ሁኔታ ያጫውቱናል። ሁሌም ስለሚያከራክራቸው የሀገራቸው የኢትዮጵያ ወቅታዊ ሁኔታም የሚሉት አላቸው። ኢትዮጵያውያኑ አቶ ዮሴፍ መንገሻ፣ አቶ መሳይ መስፍን፣ አቶ አወቀ ተገኝና መስፍን ተስፋዬ ናቸው። በቬጋስ ነዋሪ ከሆነው ጋዜጠኛ ፍሬው ውብሸት ጋር በመተባበር ደረጀ ደስታ አነጋግሯቸዋል። ቀጥሎ ይቀርባል። ጤና ስጥልን እንደምናላችሁ ጋዜጠኛ ፍሬ ውብሸት ስለእናንተ አንዳንድ ነገር አጫውቶኛል በየጊዜው እየተገናኛችሁ በአገር ልጅነት የወዳጅነታችሁን እንደምትጨዋወቱም ብዙ ጊዜም በሀገራችሁ ወቅታዊ ጉዳዮች ሞቅ ያለ ክርክር እንደምታካሄዱም ፍሬው ነግሮኛል በቅድሚያ ጋዜጠኛ ፍሬው በመጠኑ እንዲያስተዋውቃችሁ ጋብዘዋለሁ በነገራችን ላይ አድማጮቻችን ፍሬ ውብሸት እውቅ ጋዜጠኛ ነው በኢትዮጵያ ብሔራዊ ራዲዮ አገልግሎት የዜናና የፕሮግራም አዘጋጅ ሆኖ ከአስር ዓመታት በላይ ሰርቷል ባለፉት 23 ዓመታት በአሜሪካ ኔቫዳ ክፍለ ግዛት ላስ ቬጋስ ከተማ ውስጥ ይኖራል። ዛሬ እዚህ እንግዳችን አድርገናቸው በቬጋስ ተሰባስበው የሚገኙ ኢትዮጵያውያን ወዳጆቹን ያስተዋውቀናል። በሱ እንጀምራለን። ጤና ስጥልኝ በድጋሚ ፍሬው፣ ላንተ መድረኩ። ጠና ስጥልኝ አቶ ደረጀ። ጠና ስጥልን። በዛሬው እለት የጋበዝኳቸውን እንግዶች ከማስተዋወቄ በፊት ለመግቢያ እንዲሆን እዚህ ላስ ቬጋስ እንደሚታወቀው ቁጥራቸው የተበራከቱ ኢትዮጵያውያን እና ኤርትራውያን እንደሚኖሩ ይታወቃል። በተለያዩ የስራ ዘርፎች ተሰማርተው የሚሰሩ በአሁን ሰዓት በወረርሽኙ ምክንያት በተፈጠረው የእንቅስቃሴ ማነስ ለጊዜው ሌኦፍ ወይም ከስራ የተገለሉ፣ መንግስት በየሳምንቱ እየከፈላቸው የተቀመጡ እንዳሉ ሁሉ በስራ ገበታቸውም ላይ ሆነው ስራቸው የሚያከናውኑም በርካታ ናቸው። ይህን የዛሬውን ፕሮግራም ከአንተ ጋር በጋራ ሆኜ ለማቀናበር የተነሳሳሁት ነዋሪነታቸው እዚሁ ቬጋ ሲሆኑ የተለያዩ የብሔረሰብ አባል ሆነው ትውልድ ቸው ከተለያዩ የሀገሪቱ ክፍሎች የሆኑ በስራም አጋጣሚ ሆነ በመዝናኛ ስፍራዎች አካባቢ የማገኛቸው ወዳጆቼ እዚሁ በዙሪያ ይገኛል። እስኪ ዛሬ ያሰባሰብኳቸውን እንግዶችን በየተራ አስተዋውቃለሁ። አቶ መሳይ አሉ፣ አቶ መስፍን አቶ አቶ ዮሴፍ ይባላሉ። በተረፈ ሙሉ ስማቸውን ራሳቸው አስተዋውቀው ወደ ጉዳዩ ይገባሉ ማለት ነው። መድረኩን ለአንተ ልልቀቅ። አመሰግናለሁ አቶ ደረጅ። አመሰግናለሁ ፍሬው። ያ እነዚህ በቬጋስ የተሰባሰቡ ወዳጅ ኢትዮጵያውያን ብዙ ጊዜ ብርቱ ክርክር እንደሚያካሄዱ አንዳንድ ጊዜም ከረር እንደሚሉና ግን ዞረው ተመልሰው እዚያው እንደሚገናኙ አጫውተናል። እነሱን ወደ ኋላ ላይ እናያቸዋለን። ከዚያ በፊት እንዳቸውን እንዲያስተዋውቁን መጀመሪያ አቶ ዮሴፍ እሺ ስሜ ዮሴፍ መንገሻ ይሰኛል። የመጣሁት የዛሬ ሀያ ሁለት አመት ነው። አሜሪካ ውስጥ ሀያ ሁለት አመት ቆይቻለሁ። ሁሉንም ጊዜን የቆየሁት በላስቬጋስ ከተማ ነው። ትውልዴ አምቦ ውስጥ ቢሆንም ግን ስራይና ብዙ ጊዜ ያሳለፍኩት ከአዲስ አበባ ነው። ኦኬ ሙሉ ስሜ የመሳይ መስፍን ይባላል እኔ ላስ ቬጋስ መኖር ከጀመርኩኝ አንድ ስምንት አመት ሆነኛል ወደ አሜሪካ የመጣሁት ከዛሬ አስራ ሁለት አመት ነው የትውልድ ያደግኩት ጉለል አካባቢ ነው ስሜ ያወቀ ተገኝ ይባላለሁ የትውልድ ስፍራዬ በወለጋ ክፍል ሀገር ባህር አውራጃ ውስጥ ነው ኢትዮጵያን በነበርኩበት ጊዜ በመመርነትና እንዲሁም ደግሞ በእርዳታ ድርጅት ውስጥ ለአንደሳ ሁለት አመት ያክል በአጠቃላይ አገልግያለሁ ከዛም ወደ አሜሪካ ከመጣ ሀያ ሶስት አመት ነው። እኛ የኖርኩትም አሜሪካን ከመጣ በኋላ አምስት አመት በካሊፎርኒያ የቀረውን አስራ ስምንት አመት በላስቬጋስ ሚኖርኩት። እኔ መስፍን ተስፋዬ ይባላል። የተወለድኩት በአዲስ አበባ ከተማ ነው። ያደግኩት ግን አምቦ ከተማ ውስጥ ኖር ያለው። ከዛ በኋላ ተመልሼ ወደ አዲስ አበባ ተመልሼ አዲስ አበባ ነበርኩ ለረጅም ጊዜ። ከዛ ወደ ላስቬጋስ ከመጣው አስራ አንድ አመቴ ነው። አስራ አንዱንም አመት በላስቬጋስ ውስጥ ኖር ያለው። ስለ ቬጋስ ማን ነው እዚህ ካሉት የበለጠ ላውቀው እችላለሁ፣ እዚህ ካሉት ወዳጆቼ በላይ ቬጋስን በደንብ አድርጌ ላስረዳ እችላለሁ የሚል ጎበዝ ከኛ መካከል ነው ያለ? እንግዲህ አንዳችሁ ማንን ልጋብዝ? የበለጠ ዮሴፍን የምትጋብዘው ጥሩ ነው ከኛ ከሁላችን። እሺ አቶ ዮሴፍ እሺ፣ እንግዲህ ላስ ቬጋስ እንደሚታወቀው፣ በመላውም ዓለም እንደሚታየው የቁማር የሚካሄድበት ከተማ ነው። ጋምብሊንግ ሲቲ ነው የሚባለው፣ የቅጽል ስም አለው። ሲን ሲቲም ይባላል፣ የኃጢአት ከተማም ይባላል። ነገር ግን ዋናው ምንድን ነው? ብዙ ሚሊዮን ወደ አርባ አራት ሚሊዮን ገደማ በየዓመቱ ቱሪስቶች የሚጎርፉበት ነው። ይሄን ደግሞ በተለይ ዊኬንድ ላይ እና ሆሊዴይ አካባቢ እዚህ ከተማ መጥተው ጥቂት ቀናትን አሳልፈው ጨዋታም ተጫውተው ሪላክስ አድርገው የሚሄዱበት የመዝናኛ ከተማ ነው። አሜሪካ ውስጥ ካሉት መታየት ብዙ ሰው ማየት የሚፈልገው እንደ ድል እንደ ሩቅ ያሉትም የገጠር ከተማ ያሉትም ላስ ቬጋስ ለማየት የሚፈልጉበት ቦታ ነው እና በአጠቃላይ የስራ ባህሪውም ብዙውን ከጋምብሊንግ እና ከዛ ጋር በተያያዙ ዘርፎች ላይ ያለ ከተማ ነው። ብርሃን በጣም አለ። ብዙ የሚያበሩ የሚያሸበርቁ ነገሮች አሉ። ሆቴሎቹ አንደኛ ደረጃ ናቸው በአለም ከአንድ እስከ አስር ካሉት ውስጥ አራት አምስቱ ሆቴሎች በአለም ላይ ላስቬጋስ ውስጥ ነው ያሉት። በዚህ በዚህ ምክንያት ከሀብታም እስከ ታችኛው የገቢ መጠን ካላቸው ቱሪስቶች ሁሉ እየመጡ ይህን ከተማ ለማየት የሚፈልጉበት መንገድ ነው። ሁሉ ነገር ስላለ ገንዘባቸው መግዛት የቻለውን አይነት ሰርቪስ ላስቬጋስ ውስጥ ማግኘት ስለሚችሉ ቬጋስ ይወዱታል ማለት ነው። ይህን ይመስላል ቬጋስ። አሁን በምን ሁኔታ ላይ ነው ያለችው ቬጋስ በተለይ ከዚህ ወረርሽኙ ጋር በተያያዘ ማለት ነው? እሺ እንግዲህ በአሁኑ ሰዓት ትንሽ ቀዝቀዝ ብላል። ማልበል ማን ነው የሚናገረው? በአሁኑ ሰዓት ቬጋስ ቀዝቃዛ፣ ብዙ ሆቴሎች ተዘግተዋል። ክለቦች በሙሉ አይሰሩም። ድሮ ቬጋስ ቀንና ሌሊቱ አይለይም። እና አሁን በአሁኑ ሰዓት በዚህ ደረጃ ልንቻለችው ቀዝቃዛ ነች። የኮቪድ ወረርሽኝ እንግዲህ ኢኮኖሚውን ነው ብዙ የጎዳው። በሰውስ ወረርሽኙ ምን ያህል ነው ጉዳት ያስከትለው? በሰው ህይወትም ላይ በጤንነትም ላይ በፊት ደህና ነበረ፣ አሁኑ ሰዓት ግን እየጨመረ ነው። አቶ ዮሴፍ በዚህ ጉዳይ ላይ አስተያየት ይስጡኝ። አሁኑ ላይ ሰፋ አድርገው እዚህ ላይ መናገር የምፈልገው ኮቪድ ያው እንደምትከታተሉት በዓለማችን የጤና ወረርሽኝ ሆኖ ከመጣ ከናይንቲን ቱኒ ጀምሮ እስካሁን እየቀጠለ ነው። አሜሪካ ውስጥ ደግሞ በከፍተኛ ደረጃ ተስፋፍቶ ከዓለምም ሁነኛ የሆነበት ነው። በላስ ቬጋስ ወይም ደግሞ ኔቫዳ ስቴትን ብንወስድ ሶስት ሚሊዮን ሕዝብ አለ። ከዛ ውስጥ ሁለት መቶ ሀምሳ ሶስት ሺህ የሚደርሱ በበሽታው ተለክፈዋል። ከዛ ውስጥ ወደ ሶስት ሺህ አምስት መቶ በላይ በጥቂቱ ሰዎች ሕይወታቸው አልፏል። በዛሬ ዕለት እንኳን ብናነሳ ሀምሳ ሰዎች የሞቱበት ነው። እና አሁን እንደምንሰማ ሆስፒታሎች ሁሉ ማናቸውንም አይነት ሰርቪስ ኖርማል ሕክምና አይቀበሉም። በረጅም ቀጠሮ እየሰጡ ነው። ምክንያቱም አልጋዎች በ በሙሉ እየተያዙ ነው በኮቪድ በሽተኞች ምክንያት እና የበሽታው ሁኔታ በጣም አስፈሪ ነው እና በከፍተኛ ደረጃ እየጎዳ ነው የእኛን ማህበረሰብም በጥቂቱ የተወሰኑ ጥቂት ሰዎች ህይወታቸው አልፏል ታመሙም ብዙ አሉ ግን ያው በእኛ ማህበረሰብ ብዙ እንደዚህ አይነት ነገር አውጥተው ስለማይናገሩ ብዙ እንዲግልጽ ሆኖ ቁጥሩን ማስቀመጥ ባይቻልም በርከት ያሉ ሰዎች እንደታመሙ መረጃው አለ። አድማጮቻችን፣ እንግዲህ ይሄኛው አሁን በዚህ ቃለመጠየቅ ላይ የተሰነዘሩት መረጃዎች ዛሬ ጀንዋሪ አስራ ሶስት ሁለት ሺ ሀያ አንድ ላይ ነው። ምናልባት ይህም ቃለመጠይቅ ካደረግንበት ጊዜ በኋላ ሊጨምርም ሊቀንስ የሚችልበትም ሁኔታ ሊኖር ይችላል። ኢትዮጵያውያን በአሜሪካ ኢትዮጵያውያን በአሜሪካ። ባለፈው ሳምንት አራት ኢትዮጵያውያን ጓደኛሞች ስለ ደማቂቱ የቬጋስ ከተማ ኮቪድ በከተማይቱና በነዋሪዎቹ ላይ ስላደረሰው ጉዳት የኢትዮጵያውያን ማህበረሰብ ስለሚገኙበት ሁኔታ ያጫወቱን ነበር፣ ያሰማናቸው ሁሌም ስለሚያከራክራቸው የሀገራቸው የኢትዮጵያ ወቅታዊ ሁኔታም የሚሉት አላቸው። አራቱ የቬጋስ ነዋሪ ጓደኛሞች አቶ ዮሴፍ መንገሻ፣ አቶ መሳይ መስፍን፣ አቶ አወቀ ተገኝና አቶ መስፍን ተስፋዬ ናቸው። ያነጋገራቸው ደረጀ ደስታ ነው። የዛሬውም ዝግጅት አቶ መሳይ ኮቪድ በኑሯቸው እና በማህበራዊ ግንኙነታቸው ላይ ያደረሰውን ጉዳት እና አሁን የሚገኙበት ሁኔታ በሚያብራሩበት ይጀምራል። አመሰግናለሁ። በጣም ይጎዳ ነው። ወደ ሰባ በመቶ የሚሆነው ገቢ ሉዝ አድርገናል እና የመንግስት አንኤምፕሎይመንት ፔመንት ባይኖር ኖሮ አብዛኞቻችን ጎዳና ነበር ምንወጣው፣ ቤታችን ነበር ምናጣው፣ መኪኖቻችን ነጠቅ ነበር። የፓንደሚክ ፔመንቱ ባይኖር ነው ያን ያን የጎዳነው። ወደ ሰባ በመቶ ቢዝነሱን ኦል ኦቨር ቬጋስ ገሎታል። ምንም ማንም በማንም ላይ ኮምፕሌን ሊያደረግ አይችልም። ለምን በበሽታው ምክንያት ፍላይድ ቀንሷል። ሰው መንቀሳቀስ አይችልም። አሜሪካ ውስጥም ወደዚህ መምጣትም አይችሉም። በዛ ምክንያት በጣም ቬጋ ውስጥ የሚዝናና ሰው ራሱ የለም። አጋጣሚ ድራይቭ አድርጎ ከካሊፎርኒያ ቅርብ ካሉ ስቴቶች፣ ከኒው ሜክሲኮ፣ ከአሪዞና የሚመጡ ሰዎች ካሁን በስተቀር ብዙ ሰው ፍላይትም ስለሌለ አይመጡ። በጣም ቀንሷል ስራው በጣም አትዋወቀስ እዚህ ላይ የሚጨምሩልኝ አለ? አዎ እንግዲህ ኮቪድ ናይንቲን ቤገስን በተለይ ከማንኛውም የአሜሪካ ለግዛት በጣም የተጠቃበት ሁኔታ ነው ያለው። ምክንያቱም ስቴቱ ቤዝ የሆነው በቱሪዝም ላይ ነው። በተጨማሪም ደግሞ ኮንቬንሽን ወይም ደግሞ ባዛ ካሄደት ከተማ ነው በሰፊው። አሁን ለምሳሌ በዚህ ሰዓት፣ በዚህ ሳምንት በተለይ እንደ ዱሮ ቢሆን ኖሮ ከሁለት መቶ እስከ ሶስት መቶ ሺህ ሰው በአንድ ሳምንት ውስጥ የሚመጣበት ጊዜ ነበረ። ለዚህ ኮንቬንሽን ኢስ የሚባል ወይም ኤሌክትሪክ ሾ የሚሉት አለ ኮንሲውመር ኤሌክትሪክ ሾ እነዚህ ሁሉ እንግዲህ ብዙዎቹ ጠቅላ በአጠቃላይ ለአመቱ በአመቱ ውስጥ የነበረው ባዛር ተዘግቷል እንዳለ። ይሄ ማለት ደግሞ ከሶስት እስከ አምስት ሚሊዮን ህዝብ ማምጣት የሚችል ነው። በአጠቃላይ ቢደመር ይሄ ሁሉ ዘንድሮ አልተካሄደም። ይሄ የሚያስቀረው ምን ያህል እንደሆነ እንግዲህ መገመት ይቻላል። አዘሴም ታይም ደግሞ የእኛ ስቴት በአሜሪካ ውስጥ ትልቅ ከሚባለው ስቴት ካሊፎርኒያ ጎረቤት ነው እና ብዙ ከስተመራችን በየሳምንቱ የሚመጡት ከካሊፎርኒያ ነው። ካሊፎርኒያ እንግዲህ ከአርባ ሚሊዮን ህዝብ በላይ የሚኖርበት ስቴት ነው እና ከነቫዳ ጋር የተያያዘ ነው። ስለዚህ እነዚህ ሰዎች ሁሉ በየሳምንቱ የሚመጡት ፍሪ ዊከንድ፣ ሰው አልመጣም ከተባለ ወደ ሁለት መቶ ሺህ ሶስት መቶ ሺህ በሳምንት ዊከንዱ ላይ ይመጣል። አሁን አስር ሺህ መምጣቱን ይጠራጠራል። እንግዲህ ይሄ ሁሉ በጋምብሊንጉ ላይ በሌላም ኢንዱስትሪ ውስጥ ያሉትን ሰዎች በጣም አፌክት አድርጓል። ቤዝ ኦን ዛት የእኛ ህዝብ ደግሞ እኛ የኢትዮጵያን ኮሚኒቲ በአብዛኛው የሚሳተፈው በሰርቪስ ላይ ነው ያለው በብዛት። ስለዚህ እነዚህ ሰርቪስ ኢንዱስትሪዎቹ በጣም አፌክት ትሆናል። ትራንስፖርቴሽን ኢንዱስትሪ በብዛት አበሻ አለበት። ዲለር እነዚህ ገ በጣም የሚያጫውቱ ሰዎች በብዛት የሚሰሩበት ቦታ ነው። እነዚህ ሁሉ አፌክቴድ ሆነዋል። ብዙዎቹ ሌኦፍ ደርገው ቤት ቁጭ ብለዋል። እና የሚሰሩት ደግሞ የቀሩት ደግሞ ኦልሞስት ግማሹ ሆቴሎቹ ዝግ ስለሆኑ የተወሰነ ሰዓት ወይም በሳምንት ሶስት ቀን ወይም ሁለት ቀን የሚሰሩ ናቸው። በዛ የተነሳ ኮሚኒቲያችን ብዙ ኢኮኖሚካሊ አፌክቴድ ሆነዋል አሉ እገምታለሁ። አቶ መስፍን ወረሽኝ በማህበራዊ ህይወት ላይ በኢትዮጵያውያን ማህበራዊ ህይወት ላይ እንግዲህ ቅድም ያየነው በስራ ኩል ነው እና በማህበራዊ ህይወታችሁ ላይ በትምህርት ቤት ልጆች አሁን እንግዲህ እንደነገርኩ ልጆች እያመጡ ነው። በትምህርት ቤት ላይ፣ በቤተ እምነቶች ላይ፣ እንደዚሁም በተለያዩ እንደ ዕድር እና በመሳሰሉ ግንኙነቶች ላይ ምን ተጽዕኖ አሳድረዋል? አዎ ተጽዕኖ አለው። ሰው አይገናኝም። በኮቪዱ ምክንያት ሰው ስለማይገናኝ ብዙ ጊዜውን ቤት ውስጥ ነው የሚያሳልፈው። በትምህርት ቤትም ከሄድም ልጆቹ ትምህርት ቤት አይሄዱም። እነሱን ቀኑ ሙሉ ቤት ውስጥ ትምህርታቸውን መከታተል አለብህ፣ ሞርካቸውን ማሰራት አለብህ። አብዛኛው ስራ በቃ ራሱ ወላጁ ላይ ነው የወረደው መጥቶ። ከዛ በተረፈ ትምህርት ቤት ባለመሄዳቸው ልጆቹ በቃ እንትን ያደርጋቸዋል፣ መታሰራቸው ይሰማቸዋል። በማህበራዊ ግንኙነታችን መገናኘት አንችልም አብረን መብላት አንችልም። አብረን መጠጣት አንችልም። እንደ ድሮ በተወሰነ ርቀት ነው የምንገናኘው። እንደ ድሮ አንገናኝም። ብዙ ነገሩን አጉድሎታል። እዚህ ጓደኛሞች ግን ትገናኙበት የምትወያዩበት ሁኔታ አለና እሱ እሱ አላገዳችሁም እንደምንእሱ እንግዲህ፣ ማለት ሁላችንም አንድ ቦታ የምንሄድበት ቦታ አለ ሾፒንግ ለማድረግ የምንሄድበት ቦታ አለ። እዛች ቤት ስንገባ በተቻለ መጠን ሶሻል ዲስታንሳችንን ጠብቀን እንወያያለን። እንትኑም አለ ናፍቆቱም አለ። ከቤት ስትወጣ ደስ ይላል፣ ወጣ ብለ ውጪ ስትነጋገር እና በዛ ምክንያት ትንሽ እንወያያለን እንጂ ብዙ አንገናኝም። ሁሉም ይፈራል፣ በቃ ወደ ቤቱ ነው። አወቀነኝ እንግዲህ ምንድን ነው ትልቁ አንዱ ሌላ ነገር ያው፣ ማህበራዊ ኑሮውን በምንመለከትበት ጊዜ የስራ ጫናው በእኛ ላይ በርትቷል። ምክንያቱም ልጆች ከትምህርት ቤት ከቤት ሆነው ነው የሚማሩት። ልጆቹም ፍራስትሬት ያደርጋሉ። ፋሚሊውም ራሱ ፍራስትሬት ያደርጋሉ። መውጣት አይችልም፣ መንቀሳቀስ ስለማይችል ልጆቹም በጣም የመነጫነጭ ስሜት ያሳያሉ። አንዳንዴም የመጣላት ስሜት ያሳያሉ። የትምህርት ሁኔታውም በጣም አፍታ አድርጓቸዋል። ምክንያቱም ኦንላይን ነው የሚማሩት። በተለይ ከአንደኛ እስከ ስድስተኛ ያሉት ልጆች ኦንላይን ለመማር ያላቸው ችሎታ በጣም አስቸጋሪ ነው። በዚህም አይነት ሲስተም ደግሞ ወላጆቹም የተወሰነ ወላ ምን ያህሉ ወላጅ ይሄንን አፕላይ አድርጎ በደንብ ተከታትሎ ለልጆቹም ለመስጠት አስቸጋሪ ነው። ምክንያቱም የትምህርት አሰጣጡ ፕሮግራም ከሀገራችን ትንሽ ለየት ይላል። አንዳንድ ጊዜ የቋንቋ ባሪየርም አለ። በዛ የተነሳ ልጆቹ ትንሽ በቂ ትምህርት እያገኙም አይደለም። ልጆቹ ላይ በጣም ሳይድ ፌክት አለው። እንኳን በእኛ ኮሚኒቲ፣ በነጭም ኮሚኒቲ ውስጥ ይሄ ፕሮብሌም ብዙ ኮሜንቶች ሲሰነዘሩ ሰማለሁ። እንግዲህ ልጆቹና ቤተሰቡን በተመለከተ ይሄ አይነት ችግር አለ። በዜንባዳ ውስጥ ወይ መላስ ቤቀር ቅምታል ደግሞ ወደ ላይ ልጨምር ትንሽ ሁለት ነጥብ ማልበል ዮሴፍ ነኝ። Yo sé, es አዎ ሌላው ይሄ ችግር በኮቪድ ምክንያት ሰው ስቤቱ መዋሉ ያው የእኛ መስተጋብር የኢትዮጵያውያን ይታወቃል። ሰርጋችን፣ ሐዘናችን፣ ደስታችን፣ ክርስትናችን፣ ማህበራችን ተሰባስበን ነው የምናደርገው። ያንን ኮምፕሊት ሊያተናል። ያ ደግሞ የመንፈስ መጨነቅ አንዳንድ እንትን ላይ ደርሷል እና አሁን በየቤቱ አንዳንድ ጊዜ ይሄ የማህበራዊ ችግሮች ራሳቸው በተወሰነ ደረጃ ደርሰው በዚህ በኮሚኒቲ በኢትዮጵያ ኮሚኒቲ እንደውም በቴሌኮንፈረንስ ሰርተን ባለፈው ሳምንት ሀሳቡ ቀርቦ ውይይት የተደረገበት ሁኔታ ነው። ምናልባት የፋሚሊ ዲስተርባንስ ባልና ሚስት ያለ ግጭት፣ ሌሎችም ሌሎችም ነገሮች ቤት በመዋል ብቻ የሚፈጠሩ ነገሮች እነኝ እነኝ ነገሮች አሉ። ሌላ ኢቭን ወንድምና እህት ወይም የክሎዝ ጓደኛ እንኳን ራሱ የማይሄድበት ሁኔታ ቤቱን ዘግቶ ያለበት ታሞም እንኳን መጠየቅ የማይቻልበት ምንም ይሁን ምን ኮምፕሊትሊ ከኛ ባህል ውጭ ያደረገን ትልቅ ተጽዕኖ የፈጠረብን ነው። ይህ በሽታ ከገንዘብ ከማሳጣትና ችግር ከመፍጠር ባሻገር ማለት መሰግናል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።